በቅርቡ በኢትዮጵያ ኤምበሲ ቅጽር ግቢ ውስጥ የተፈጠረውንና ለአንድ የኤምበሲው የጸጥታ ጥበቃ ሰራተኛ በኤምበሲው ከዩናይትድ ስቴትስ እንዲወጣ መደረግ ምክንያት የሆነውን ግጭትና ተኩስ ተከትሎ ዛሬ የኢትዮጵያ መንግስት ደጋፊና ተቃዋሚ ሰልፎች እዚህ ዋሽንግተን ዲሲ ውስጥ ተካሂደዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዘጋቢያችን ፓም ዶንኪንስ ያጠናቀረችው ዘገባ አለ አዲሱ አበበ ያቀርበዋል። የድጋፍና የተቃውሞ ሰልፎች የተካሄዱት በውጭ ጉዳይ መስሪያ ቤቱ ደጅ ነው። በፓም ዶንኪንስ ዘገባ መሠረት ሀያ የሚሆኑ ራሳቸውን ኢትዮጵያውያን ለሰላም ብለው የጠሩ ሰልፈኞች የኢትዮጵያን ባንዲራ ይዘው የአሜሪካ መንግስት ዋሽንግተን ዲሲ የሚገኘውን የኢትዮጵያ ኤምባሲ ለመጠበቅ ተጨማሪ እርምጃዎችን እንዲወስድ ጠይቀዋል። ሙሉ አሰፋ የሚባሉ አንድ የኤምባሲ ደጋፊ የሆኑ ተሰላፊ ለቪኦኤ በሰጡት ቃል የኤምባሲው ሰራተኛ ሽጉጥ ጨርሶ መተኮስ አልነበረበትም ብለው እንደሚያምኑ ተናግረዋል። የተደፈርን ያህል ነው የተሰማን። የስውር የጸጥታ ጥበቃ አገልግሎቱ ችላ ብሎናል። ኤምባሲውን መጠበቅ ወይም መከላከል ነበረባቸው ብለዋል። ሙሉ አሰፋ እንዳሉት የእርሳቸው ቡድን ተቃዋሞዎች መኖር የለባቸውም ብሎ አያምንም። ተቃዋሚዎች ግን የኤምባሲ ቅጥር ግቢን እንዲቆጣጠሩ መፈቀድ የለበትም የሚሉ መሆናቸውን ገልጠዋል። ጸብ ወይም ግጭት ተፈጥሯል። የኢትዮጵያን ባንዲራ አውርደው በሌላ ለመተካት ሞክረዋል። እንዲህ አይነት ነገር ተሰምቶ አያውቅም። የቪኦኤዋ ፓም በስፍራው ተገኝታ በነበረበት ተመሳሳይ ጊዜም ወደ አስራ አምስት የሚሆኑ ሰዎች ደግሞ መንገዱን ተሻግረው የዚህኛው ሰልፍ ተቃዋሚ የሆነ ሰልፍ እያደርጉ እንደነበር ዘግባለች። ከተቃዋሚ ሰልፈኞቹ አንዷ የነበሩት ኤልሳቤጥ አልታይ የሚባሉ ሰው ህወሀትን በሚመለከት ለአሜሪካ መንግስት ማሳሰቢያ እንዳላቸው አመልክተዋል። እኔ የተሰለፍኩት ለአሜሪካና ለአሜሪካ ህዝብ ህወሀት የሽብር ቡድን መሆኑን ለመንገር ነው። ወደ ስልጣን ከመጡ በኋላ እስካሁን ምስራቅ አፍሪቃን እያሸበሩ ነው የሚገኙት። የሁለቱ ወገን ሰልፈኞች ተቃዋሚ የሆኑ መፈክሮችን ያሰሙ የነበረው በመካከላቸው የፖሊስ መከለያ በነበረበት ሁኔታ እንደነበር ፓም ዘግባለች።